በቅድሚያም አርዕስተ ዜና። የቦኮ ሀራም ታጣቂዎች በሰሜናዊ ናይጄሪያ የሚገኙ ሁለት መንደሮች ውስጥ ባደረሷቸው ጥቃቶች ቢያንስ 28 ነዋሪዎች ተገደሉ። ዛሬ በሚጠናቀቀው የሙኒኮ ዓለም አቀፍ የጸጥታ ጉባኤ ቀደም ሲል በሶሪያ የተደረሰው የተኩስ አቁም ስምምነት ተግባራዊ ሊሆን አልቻለም ተባለ። ጀርመን የደረሱ ሁለት ሺ ያህል የኢራቅ ስደተኞች ዳግም ወደ ኢራቅ ተመለሱ። አብዛኞቹ ስደተኞች ወደ ኢራቅ የተመለሱት ጀርመን ውስጥ ጠብቀውት የነበረውን ባለማግኘታቸው እንደሆነ ተጠቅሷል። ዜናው በዝርዝር እስልምና አክራሪ የቦኮ ሃራም ታጣቂዎች በሰሜናዊ ናይጄሪያ የሚገኙ ሁለት መንደሮች ውስጥ ባደረሷቸው ጥቃቶች ቢያንስ 28 ነዋሪዎች ተገደሉ። አንደኛው ጥቃት የደረሰው በቦርኑ ፌዴራል ግዛት ያክሻሪ የሚባል ቦታ ላይ ሲሆን የቦኮ አራም ታጣቂዎች አንድ መስጂድ ላይ ጥቃት ሰንዝረው 20 ሰዎች መግደላቸውን የጀርመን ዜና አገልግሎት ዘግቧል። ታጣቂዎቹ ነዋሪዎቹን የገደሉት በጥይት በመምታትና አንገት በመቅላት እንደሆነ ተጠቅሷል። ሌሎች ስምንት ሰዎች ደግሞ የተገደሉት ካቺፋ በተሰኘው መንደር ውስጥ መሆኑን ራቢዩ ኢኑዋ የተሰኙ የአካባቢው ነዋሪ ተናግሯል። የፈረንሳይ ዜና አገልግሎት በበኩሉ የቦኮ አራም ታጣቂዎች ቢያንስ 30 የመንደሮቹ ነዋሪዎችን አንገት በመቁረጥ ከገደሉ በኋላ እህልና ከብቶችን ዘርፏል ሲል ዘግቧል። በሌላ ዜና የቦኮ አራም ታጣቂዎች ሶማሊያ ውስጥ እንደሚሰለጥኑ በሙኒኩ ዓለም አቀፍ የጸጥታ ጉባኤ ላይ ዛሬ ተገልጧል። ለዳግም ምርጫ የሚሳተፉት የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሀገራቸው ከዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት አባልነት እንደምትወጣ ይፋ አደረጉም። ፕሬዝዳንቱ ዋና ጽህፈት ቤቱ ዴናግ ኔዘርላንድ የሚገኘውን ዓለም አቀፍ ፍርድ ቤት ወገንተኛ ነው ሲሉ ነቅፏል። እንደ ጎርጎሪስ አቆጣጠር በ1986 ዓመት ወደ ሥልጣን የመጡት ዩዌሪ ሙሴቬኒ ፍርድ ቤቱ ላይ ነቀፌታ ያሰሙት ለፕሬዝዳንትነት በሚደረገው የቴሌቪዥን ክርክር ላይ ቅዳሜ ዕለት ነበር። የዩጋንዳው ፕሬዝዳንት ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት በቁም ነገር የሚቆጠር አይደለም፣ ወገንተኛ ነው ብሏል። በየአገራቸው ፈጽሟቸው ከክስ ያመለጡ የጦር ወንጀለኞችንና አቀናባሪዎችን ፍርድ ቤት የሚያቀርበው ዓለም አቀፍ ፍርድ ቤት እስካሁን ስምንት አገራት ውስጥ የሚገኙ ሰዎች ላይ ክስ መስርቷል። ተከሳሾቹ በአጠቃላይ ከአፍሪቃ ሲሆኑ ኬንያ፣ አይቮሪኮስት፣ ሊቢያ፣ ሱዳን፣ የኮንጎ ዲሞክራሲያዊ ሪፐብሊክ፣ መካከለኛው አፍሪቃ፣ ማሊና ዩጋንዳ ይገኙበታል። በቻድ ሊከናወን የታቀደው ፕሬዝዳንታዊ ምርጫ ሁለት ወራት በቀረበት በአሁኑ ወቅት የአገሪቱ ፕሬዚዳንት ኢድሪስ ዴቢ አዲስ ጠቅላይ ሚኒስትር ሰየሙ። እንደ አገሪቱ ብሔራዊ የሬዲዮ ጣቢያ ከሆነ ኢድሪስ ዴቢ የቀድሞ ባላንጣቸው አልበርት ፓሂሚ ፓዳኬን ነው የሾሙት። ፕሬዝዳንቱ አልበርት ፓሂሚን የሾሟቸው ሚያዝያ ወር ላይ ለሚያደርጉት ፕሬዝዳንታዊ ምርጫ ዘመቻ በመካያው ድጋፋቸውን እንዲሰጧቸው ለማድረግ ነው ሲሉ ተንታኞች ተናግሯል። ፕሬዝዳንት ኢድሪስ ዴቢ ሚያዚያ ወር ላይ ዳግም በፕሬዝዳንትነት የሚመረጡ ከሆነ በነዳጅ ሀብት በበለጸገችው ሆኖም እጅግ በደህየችው አገር ቻድ አምስተኛ የስልጣን ዘመን ሆኖ ይመዘገብላቸዋል። ይህ ዶይቼ ቬለ ሬዲዮ ጣቢያ ነው። በሙኒኩ ዓለም አቀፍ የጸጥታ ጉባኤ የተደረሰው የተኩስ አቁም ስምምነት ተግባራዊ መሆን አለመቻሉ ተገለጠ። የሩሲያ ጦር የሶሪያ መንግሥት ወታደሮችን በመደገፍ ከትናንት አንስቶ አማጽያንን እየደበደበ ነው ሲሉ ምዕራባውያን አገራት ወቀሳ አሰምቷል። ውጥረቱን ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲንና የዩናይትድ ስቴትስ ዋቻቸው ባራክ ኦባማ ዛሬ በስልክ ተነጋግሯል። ፕሬዝዳንቶቹ በሶሪያ የተኩስ አቁም ስምምነቱ በአስቸኳይ ተግባራዊ እንዲሆን ነው የተነጋገሩት። የሩሲያው ጠቅላይ ሚኒስትር ድሚትሪ ሜድቬዴቭ በሙኒኩ ጉባኤ ወደ ቀዝቃዛው ዓለም ጦርነት እያመራን ነው ሲሉ ትናንት መናገራቸውን ተከትሎ ነው። ፕሬዚዳንቶቹ በስልክ ያወቁት የዓለም ሀያላን አገራትን ያሳተፈው የሶሪያው የእርስ በርስ ጦርነት መቀጠል አውሮፓ በስደተኞች ቀውስ አጣብቅኝ ውስጥ እንድትገባም አድርጓል። ይህ በእንዲህ እንዳለ በሙኒኩ ዓለም አቀፍ የጸጥታ ጉባኤ የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ለስደተኞች ቀውስ ዓለም አቀፉ ኅብረተሰብ አፋጣኝ ምላሽ እንዲሰጥ ጠይቋል። ይህ የስደተኞች ቀውስን ለመወጣት ምንም እንኳን በሁሉም ሀገራት ደረጃ ከባድ ቢሆንም ምክንያት ሊሆነንና መጋረጃችንን ዘግተን ልንሸሸግ አይገባም። ይልቁንስ እኔ እንደሚመስለኝ ይህ የስደተኞች ቀውስ በዓለም አቀፍ ደረጃ የበለጠ ለውሳኔ መትጋት እንዳለብን ማነቃቂያ ሊሆነን ይችላል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በመጻሩ ኔቶ ዋና ጸሐፊ የንስ ሽቶልተንበርግ በበኩላቸው በአሁኑ ወቅት የሚታየው የስደተኞች ቀውስ መፍትሄ እንዲበጅለት አሳስቧል። ዛሬ የሚጠናቀቀው የሙኒኩ የጸጥታ ጉባኤ ዋና ትኩረት የመካከለኛው ምስራቅና የአፍሪቃ ግጭቶች ነበሩ። በሱሪያ የእርስ በርስ ጦርነት መሀል አጣብቅኝ ውስጥ ለሚገኙ ሰላማዊ ሰዎች እርዳታ ለማቀበል የደህንነት ዋስትና ያስፈልገኛል ሲል የተባበሩት መንግስታት ድርጅት አስታወቀ። ከዋስትናው ባሻገር ግጭት ውስጥ የሚገኙ አካላት ዘንድ ለመድረስ የበሽር አልአሳድ መንግስት የሚስማማ ስለመሆኑም ማረጋገጫ ወረቀት እንዳላገኘ የድርጅቱ ምክትል ዋና ጸሐፊ ያን ኤሊያሰን ገልጧል። እንደ የተባበሩት መንግስታት ድርጅት ግምት ሶሪያ ውስጥ 50 በሚሆኑ የተከበቡ ስፍራዎች 400,000 ገደማ ሰዎች መፈናፈኛ አጥተው ይገኛሉ። በተከበቡ ስፍራዎች ውስጥ ከሚገኙ ሰዎች ምን ያህሉ አስቸኳይ እርዳታ እንደሚያስፈልጋቸው ግን ምክትል ዋና ጸሐፊው አልተናገሩም። ሆኖም በዚህ ሳምንት ውስጥ ቢያንስ ሁለት የተከበቡ ስፍራዎች ለእርዳታ አቅርቦት ክፍት ይሆናሉ ሲሉ ተስፋ ማድረጋቸውን ገልጧል። የተባበሩት መንግስታት ድርጅት በአስቸኳይ የእርዳታ አቅርቦቱን ለመጀመር ተዘጋጅቶ እንደሚገኝም አስታውቋል። በስደት ጀርመን ከመጡ ኢራቃውያን መካከል እስካሁን ከመስከረም ወር አንስቶ ሁለት ሺህ ያሉ በፍቃደኝነት ወደ ኢራቅ መመለሳቸው ተገለጠ። ስደተኞቹ ጀርመን ከደረሱ በኋላ ወደ ኢራቅ የተመለሱት በሕገወጥ የሰዎች አዘዋዋሪዎች የተነገራቸውና እውነታው አልመሳሰል ስላላላቸው መሆኑን በርካቶች ተናግሯል፣ ሲል አለም በለተሰንበት የተሰኘው በጀርመንኛው ቬልት አምዞንታ ጋዜጣ ዋቢውን ጠቅሶ ዘግቧል። አብዛኞቹ ስደተኞች በስደተኛ ጣቢያዎች አቀባበል፣ ይዞታ፣ የሥራ ዕድል ባለመኖር እንዲሁም በገንዘብ እጥረት የተነሳ ወደ ኢራቅ ተመልሷል ተብሏል። አንዳንዶች የተመለሱት በቤተሰባቸው ምክንያት መሆኑንም ጠቅሷል። ጀርመን ውስጥ ከ121 ሺህ በላይ የኢራቅ ስደተኞች እንደተመዘገቡ ተገልጧል። የሶሪያና የአፍጋኒስታን ስደተኞች ግን እየጨመረ ነው ተብሏል። ይህ ከራይኖንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶች ቬሌ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። የቦኮ ሃራም ታጣቂዎች በሰሜናዊ ናይጄሪያ የሚገኙ ሁለት መንደሮች ውስጥ ባደረሷቸው ጥቃቶች ቢያንስ 28 ነዋሪዎች ተገደሉ። ዛሬ በሚጠናቀቀው የሙኒኩ ዓለም አቀፍ የጸጥታ ጉባኤ ቀደም ሲል በሶሪያ የተደረሰው የተኩስ አቁም ስምምነት ተግባራዊ ሊሆን አልቻለም ተባለ። ጀርመን የደረሱ 2000 ያህል የኢራቅ ስደተኞች ዳግም ወደ ኢራቅ ተመለሱ። አብዛኞቹ ስደተኞች ወደ ኢራቅ የተመለሱት ጀርመን ውስጥ ጠብቀውት የነበረውን ባለማግኘታቸው እንደሆነ ተጠቅሷል። ዜናው በዚሁ አበቃ።